ማማኔ ካንታ በርካታ ተግባራትን ማከናወን ይኖርበታል። በአካባቢው የሚያሰራጨው የኦልተርኔቲቭ ኤፍኤም ራዲዮ ዳይሬክተር እንደ ወትሮ ሁሉ ዛሬም የስደተኞች ጉዳይ ዋና ርዕሱ ነው። የማያቋርጠው የስደተኞች ጎርፍ በሰሜን አፍሪካ አድርጎ ወደ አውሮፓ ለመሻገር የሰሐራ በረሃን ሲያቋርጥ ይችን ሀገር መርገጡ የማይቀር ነው። ጋዜጠኛ ካንታ በረሃውን በማቋረጥ ሂደት ስላለው አደገኛና አስቸጋሪ ጉዞ ያስጠነቅቃል። ይህን አልፈው ለሚሄዱትም የሜዲትራኒያንን ባህር በአደገኛ ጀልባዎች ተሻግረው አውሮፓ ቢገባም አስቸጋሪ ስለሆነው የመኖሪያ ፈቃድ ጉዳይም ያስረዳል። ይህም ሁሉ ሆኖ በየሳምንቱ ከአንድ ሺ የሚበልጡ ስደተኞች የየድላቸውን ለመሞከር ጉዞውን ቀጥለዋል ይላል ካንታ። ጀኔራል በመሰረቱ ለነሱ ሁኔታው በጣም መጥፎ ነው። ስራ ቢኖራቸው እንኳ ክፍያቸው ጥሩ አይደለም። ህይወታቸውን መምራት አይችሉም። ለምሳሌ ለልጆች የትምህርት ቤት መክፈል አይችሉም። ወይም ራሳቸውን ቢሆኑ መማር እየፈለጉ ወይም አትሌት የመሆን ህልም እንኳ ቢኖራቸው ማሳካት አይችሉም። ስፖርቲቭ ለብዙዎች አጋድዝ ላይ የሚደረገው ረፍት የግዳጅ ያህል ነው። ከስንት አንድ ነው የጀመረውን ጉዞ ሳያርፍ የሚጨርሰው በዚህ ስፍራ ስደተኞቹ የሚቆዩት አንድም ከቤተሰብ ለመማከር አንዳንዴም ለጉዟቸው የሚያስፈልጋቸውን ገንዘብ ለማግኘት ነው አንዳንዶች እንደውም በቀን ሰራተኝነት ጥቂትም ቢሆን ገንዘብ ለማግኘት ይሰራሉ የ ሃያ ሶስት ዓመቷ ቪክቶሪያ የደቡብ ምስራቅ ናይጄሪያ ተወላጅ ነች አጋዲስ ከተማ ከአንድ ዓመት በላይ ቆይታለች ሀገሯ ውስጥ የምታውቀው አንድ ህገወጥ ሰው አሸጋጋሪ ነው ያመጣት ትምህርትና የተሻለ እድል ጣሊያን ውስጥ እንደምታገኝ ነበር ቃል የገባላት። ያ ህልሟ አሁን ቅዠት ሆኗል። አንድ ህገ ወጥ አሸጋጋሪ ነው እዚህ አመጣ። ከዚያም እዚህ ተሸጥኩ ማለት ነው። ነፃነትም መልሼ ለመግዛት እንድችል ገንዘብ ማግኘት ይኖርብኛል። እዚህ ሁሉም ነገር አስቸጋሪ ነው። በተለይ ደግሞ ለውጭ ዜጋ ምንም አይነት ነፃነት የለንም። ይህም ማለት ወጣቷ ለአንድ አመት ያህል በሴተኛ ዳሪነት ሰርታለች። አውሮፓ ብትሻገርም የሚጠብቃት ያው ሊሆን ይችላል። በዚህ አንድ ዓመት ውስጥ ግን ምን እንደተፈጠረ መናገር አትፈልግም። አሁን እንደ ሚስቱ ከሚያስተዋውቃት አንድ ወንድ ጋር አጋድስ ትኖራለች። አንድ ክፍል ተጋርተው ይኖራሉ። ከአውሮፓ ባረፈባት ጫና ምክንያት ባለፈው ግንቦት ወር ኒጀር ህገወጥ ሰው አሸጋጋሪዎች ላይ ጠንከር ያለ ህግ ካጸደቀች ወዲህም ስደተኞቹ የማንንም ትኩረት እንዳይስቡ በመጠንቀቅ ሁኔታዎች እስኪመቻቹላቸው ተደብቀዋል። ቪክቶሪያ አሁን ጊዜዋን በወየበው ፍራሽ ላይ ቁጭ ብላ ናይጄሪያ ውስጥ የምትወዳቸውን መንፈሳዊ ትምህርቶች በቪዲዮ ትከታተላለች። በዚህ ሁኔታ እዛ መቀመጡን ግን በፍጹም አትፈልገውም። ካሊድ ደግሞ ሴኔጋላዊ ወጣት ነው። ባለፈው ዓመት ወደ ጣሊያን ለመሄድ ሞክሮ ነበር። ሊቢያ ድረስ ላለው ጉዞ ብቻም 1200 ዩሮ ገደማ ከፍሏል። እጅግ ምህረት የለሽ ከሆኑ ህገወጥ ሰው አሸጋጋሪዎች እጅ ካመለጠ ወዲህ ወደ አውሮፓ የመጓዝ እቅዱን ሰርዟል። ዛሬ ካሊድ ከአጋዴዝ ወጣ ብሎ በሚገኘው የዓለም አቀፍ የስደተኞች ድርጅት በመጻሩ አይኦኤም የስደተኞች ማቆያ ማዕከል ውስጥ ይገኛል። ሊቢያ ውስጥ ለአራት ወራት ተኩል ነበርኩኝ። ወደ ጣሊያን ለማደርገው ጉዞ የሚበቃኝ ገንዘብ ስላልነበረኝ መስራት ፈለኩ። ሆኖም ግን እቅድ ያልሰራ ይዘው አሰሩ። አሁን ደክመ ወደ ሀገር መመለስ እፈልጋለሁ። እንግዲህ ወጣቶቹ በየሀገራቸው እንዲቀሩ ይህን መሰሉን አስቸጋሪ አካሄድ ራሳቸው መሞከር ይኖርባቸዋል ይላል ጋዜጠኛ ማማኔ ካንታ። እንደሱ ሀሳብ ከሆነም በተለይ በያዝነው ጎርጎሮስ የአመት 2015 ምርጫ የሚያካሂዱ አምስቱ የምዕራብ አፍሪካ ሀገራት መንግስታት ዋና ተግባራቸው ሊያደርጉት የሚገባ ጉዳይ አለ። ይህም ስራ ላጣው ወጣት እድሎችን ለመክፈት ጠንክሮ መስራት። ፕሬዚዳንቶቹ ይህን ከማድረግ ይልቅ በምርጫ ቅስቀሳቸው ዝም ብለው ወሬ ካበዙ የሚያመጡት ለውጥ አይኖርም። ይህን ችግር በግሌ የዛሬ አስርና ሀያ ዓመታት አያቸዋለሁ። የመንግስቶቻቸውን ቅርጽ መቀየር አለባቸው። ይህ ካልሆነም የስደተኛውን ጎርፍ ማስቆም በምንም መንገድ አይቻልም ባይ ነው።